Terpanang, Jerman. ወደ አውሮጳ የሚገባው ስደተኛ ቁጥር ከጊዜ ወደ ጊዜ እጅግ እየጨመረ መሄድ የአውሮጳ ህብረት አባል ሀገራት ራስ ምታት ሆኖ እንደቀጠለ ነው። ከዚህ ቀደም ያልተጠበቀውን ይህን የአስቸኳይ ጊዜ ሁኔታ ለመወጣት አባል ሀገራት ልዩ ልዩ ድጋፎችን ለመስጠትና ስደተኞችንም ለመከፋፈል በተለያዩ ጊዜያት ቃል ገብተው ነበረ። ሆኖም ለዚህ ማስፈጸሚያ የሚያስፈልጉ የገንዘብም ሆነ የሰው ኃይል ድጋፎች መዘግየት የታሰበውን ለማሳካት እንቅፋት ሆኗል። የአውሮፓ ክረምት ሳይበረታ ቃል የተገቡት እርምጃዎች ተግባራዊ እንዲሆኑ ተማጽኖ ቀጥሏል። የህብረቱ የፍልሰት ጉዳዮች ኮሚሽነር ዲሚትሪስ አቭራሞፖሊስ አባል ሀገራት ድንበራቸው ላይ ጥብቅ ቁጥጥር ለማድረግ ኢጣሊያና ግሪክ የሚገኙ ስደተኞችን ለመከፋፈልና ከግሪክ ወደ ሰሜን አውሮፓ በሚወስደው ዋነኛው የባልካን መስመር የመቀበያ ማዕከላትን ለማዘጋጀት የተገባው ቃል ተግባራዊ እንዲሆን ትናንት የአውሮፓ ህብረት አባል ሀገራት የሀገር ውስጥ ጉዳይ ሚኒስትሮች ባካሄዱት ልዩ ስብሰባ ላይ ጠይቀዋል። በዙር የሚደርሰው የወቅቱ የአውሮፓ ህብረት ፕሬዚደንት ላክዘምበርግ ናት። ውጭ ጉዳይ ሚኒስትሯ ዦን አሰልቦርን ክረምቱ ሊያስከትል የሚችለውን አደጋ ለመከላከል በባልካን ሀገራት ብርድ ሰበብ ሰዎች እንዳይሞቱ ህብረቱ የሚችለውን ሁሉ እንዲያደርግ ነው ጥሪ ያስተላለፉት። ይሁንና ከስካሁኑ የህብረቱ አባል ሀገራት እንቅስቃሴ በመነሳት አውሮፓውያን ማድረግ የሚችሉትን አላደረጉም ሲሉ የሚከራከሩ ጥቂት አይደሉም። ዶክተር አልጋነሽ ፍስሐ የኢጣሊያ ነዋሪና፣ ሴቶችና ህጻናትን ከቅርብ ዓመታት ወዲህ ደግሞ ስደተኞችን የሚረዳው ጋንዲ የተባለው ግብረሰናይ ድርጅት ፕሬዚዳንት ናቸው። በእርሳቸው አስተያየት አውሮጳውያን የስደተኞችን ጉዳይ አጋኖ ከማቅረብ ውጪ ለመፍትሄ ፍለጋው ፈጥነው አልተንቀሳቀሱም። አውሮጳ በስደተኞች ቀውስ እየነገደ ነው። ሁሌም የሚናገሩት ስለ መብዛታቸው ነው። እናም ኢጣሊያም ሆነች ሌሎቹ ሀገራት ይህን ያህል ቁጥር ያለውን ስደተኛ ምን እናድርገው ከማለት ውጭ ምንም አይነት መፍትሄ አላገኙም። ስደተኞች ኢጣሊያ ከገቡ በኋላ ወደ ሰሜን አውሮጳ ማለትም ወደ ጀርመን፣ ዴንማርክና ስዊድን እንዲሁም ሌሎች ሀገራት ያቀናሉ። አውሮፓውያን ይህን እያወቁ ለነዚህ ሰዎች ምን እናድርግላቸው ብለው አልተዘጋጁም። ለዚህ እንደ አብነት በቱርክ ድንበር ላይ ያለውን ሁኔታ መመልከት ይበቃል። ዶክተር አልጋነሽ እንደሚሉት አሁን ስደተኞችን በብዛት በተቀበለችው በጀርመንም ሆነ በግሪክ የስደተኞች መጠለያዎችን መስራት ነው የሚፈለገው። የአውሮፓ ህብረት በአሁኑ ጊዜ ከግሪክ በባልካን ሀገራት በኩል ወደ ሰሜን አውሮፓ የሚተሙት በአስር ሺዎች የሚቆጠሩ ስደተኞች አውሮፓ ሳይደርሱ የሚቆዩባቸው ማዕከላት ለማዘጋጀት አቅዷል። በባልካን ሀገራት በሚቋቋሙት በእነዚህ ማዕከላት የተገን ጠያቂዎች ማመልከቻዎች እንዲመረመሩ ይደረጋል። ህብረቱ በዚህ ጉዳይ ላይ አባል ካልሆኑ የባልካን ሀገራት ጋር ስምምነት ላይ ደርሷል። የአውሮፓ ህብረት የሀገር ውስጥ ጉዳይ ሚኒስትሮች ትናንት ባካሄዱት ስብሰባም ከተተኮረባቸው ውስጥ አንዱ ይኸው ጉዳይ ነበረ። የአውሮፓ ህብረት በባልካን ሀገራት የስደተኞች ማቆያ ማዕከላት ሊገነባ መነሳቱን ዶክተር አልጋነሽ ይቃወማሉ። ይህ መፍትሄ አይደለም። የዳርፎር ልምድ አለን። እዚያ ወስደው ምን አደረጉላቸው? ልጆች ትምህርት ቤት መሄድ አለባቸው። አዋቂዎች ደግሞ መስራት ይፈልጋሉ ወደ አውሮጳ የመጣውን ስደተኛ ቁጥር ስናስብ እጅግ እጅግ በጣም ትንሽ ነው። ይህ ሁሉ ግን ከእውነት የራቀ ነው። ከዚህ ሌላ የአውሮፓ ህብረት አሁን ላስጨነቀው የስደተኞች ችግር እንደ አንድ መፍትሄ የሚጠብቀው ነገና ከነገ ወዲያ ከአፍሪቃ ሀገራት መሪዎች ጋር በማልታ የሚያካሄደውን ጉባኤ ነው። ይኸው ከአምሳ በላይ የአውሮጳና የአፍሪቃ ህብረት አባል ሀገራት መሪዎች የሚሳተፉበት ጉባኤ አውሮጳ የኢኮኖሚ ስደተኞች የሚላቸውን አፍሪቃ መልሶ እንዲወስድ ጥሪ ያቀርባል። በምትኩም የአውሮፓ ህብረት የስደት መሰረታዊ ምክንያቶች ናቸው የሚባሉትን ጦርነትና ድህነትን ለመዋጋት ለአፍሪቃ ሀገራት የ3.6 ቢሊዮን ዩሮ የልማት እርዳታ ለመስጠት ቃል ገብቷል። ለዶክተር አልጋነሽ ለስደት ምክንያት ከሆኑ መንግስታት ጋር ይህን መሰሉን ስምምነት ማድረግ ተቀባይነት የለውም። ይህ ጉባኤ ከሌሎች ጉባኤዎች የተለየ አይመስለኝም። ገንዘብ እንሰጣችኋለን እናንተ ስደቱን አስቁሙልን ነው የሚሏቸው። ህዝቦቻችሁ ወደ እኛ እንዳይመጡ እያዙልን ነው የሚሏቸው። ይህ ግን መፍትሄ ይሆናል? በዚህ ጉባኤ የሚሳተፉ የአፍሪቃ መንግስታት ገንዘቡን ይቀበላሉ። ገንዘቡ ግን የህዝባቸውን ሰብአዊ መብት ለማስጠበቅ አይውልም። እነዚህ መንግስታት ሰብአዊ መብቶችን አክብረው ቢሆን ኖሮ በሶሪያ ጦርነት አይኖርም ነበር፣ ከኤርትራም ሰዎች አይሰደዱም ነበር። ምክንያቱም ለህዝቦቻቸው መሰደድ ምክንያቶቹ እነርሱ ናቸው። እርሳቸው እንደሚሉት የአውሮፓ ህብረት በእርዳታ ለአፍሪቃ የሚሰጠው ገንዘብም ለታሰበለት ዓላማ ሊውል አይችልም። ሰብአዊ መብት በዚህ አይነት መንገድ ይጠበቃል? አይሆንም። ይልቁንም ገንዘቡ ሰብአዊ መብትን ለመጨቆን ነው የሚውለው። አውሮፓ ለቱርክ፣ ለግሪክ፣ ለሱዳን፣ ለኤርትራና ለሌሎችም ሀገራት ገንዘብ ሊሰጥ ያሰበው ስደትን ለማስቆም ነው። ከዚህ የቀድሞው የኢጣሊያ የቤርሉስኮኒ መንግስት ከቀድሞው የሊቢያ መሪ ጋዳፊ ጋር ተስማምተው ሊቢያ ስደተኞችን በሙሉ እንድትገድብ ተደርጎ ነበር። አሁን ደግሞ እነዚህ ሀገሮች ተመሳሳይ ስምምነት እያደረጉ ነው። ይህ እርምጃ ስደትን ለማስቆም ምንም አይፈይድም የሚሉት ዶክተር አልጋነሽ በበኩላቸው መፍትሄ የሚሉትንም ሀሳብ ሰንዝረዋል። አውሮጳውያን የስደተኞችን ችግር ለመፍታት ከፈለጉ የሽብር ስጋታቸውንም ለማስቀረት ሰብዓዊ መተላለፊያ ስፍራ ማቋቋም አለባቸው። ይህም ለአውሮጳውያንና ለስደተኞች አመቺ ይሆናል። ለምሳሌ ለሶሪያዎቹ ሞሮኮ ወይም ሊባኖስ ሊሆን ይችላል። ለሶማሊያውያን እና ለኤርትራውያን ከሌሎች የአፍሪቃ ቀንድ ሀገራት ለሚሰደዱ ደግሞ በአንድ የአፍሪቃ ቀንድ ሀገር ውስጥ ይህን መሰሉን ሰብአዊ ማቆያ ማዘጋጀት ይሆናል። ስለዚህ ሰዎች ደላሎች ሳያገኟቸው ሳይሰቃዩና ሳይንገላቱ ለረሃብና ለሌሎችም አደጋዎች ሳይጋለጡ በህጋዊ ቪዛ አውሮፓ ሊገቡ ይችላሉ። ይህ ደግሞ በዶክተር አልጋነሽ አስተያየት አውሮፓ ለችግሩ ትክክለኛ መፍትሄ መፈለግ አልቻለም ማለት ነው። እርሳቸው እንደሚሉት አውሮፓውያን በህገ መንግስታቸው የሰፈረውን ሰብአዊ መብቶችን የማስከበር ኃላፊነታቸውን ወደ ጎን እየተዉ ነው። ሁሉም በጎርጎሮሳዊው 1948 የወጣውን የተባበሩት መንግስታት የሰብአዊ መብቶች ስምምነት ፈርመዋል። ሆኖም አንዳቸውም ይህን ህግ አላከበሩም። አሁን ደግሞ የሚይዙት የሚጨብጡትም ጠፍቷቸዋል፣ ይላሉ ዶክተር አልጋነሽ። በእኔ አመለካከት አውሮጳውያን ግራ ተጋብተዋል። በጉዳዩ ላይ እርስ በርስ ተከፋፍለው ምንም አይነት መፍትሄ እየፈለጉ አይደለም። መፍትሄው ሰብአዊ የመተላለፊያ መስመር ማበጀት ነው። ይህ የሰው ሕይወት እንዳይጠፋ ያደርጋል። ከሀገራቸው የሚሰደዱ ሰዎች ሰብአዊ ቪዛ ወይም የፖለቲካ ጥገኝነት ቪዛ ለማግኘት የሚያመለክቱባቸው ማዕከላት ሊያቋቁሙ ይችላሉ። ከአፍሪቃ ቀንድ ከሶሪያ ለሚመጡት በእነዚህ ማዕከላት በሚቋቋም ኮሚሽን የስደተኞች ጉዳይ እየተጣራና እየተመረመረ በሳምንት ጊዜ ውስጥ መልስ እንዲያገኙ ይደረጋል። ሊገባደድ ከአንድ ወር ያነሰ ጊዜ በቀረው በጎርጎሮሳዊ 2015 በባህር ወደ አውሮጳ የገባው ስደተኛ ቁጥር 777 ሺህ አልፏል። ከመካከላቸው አብዛኛዎቹ በእግር ጀርመን ወይንም ስዊድንን የመሳሰሉ ሀገራት ገብተዋል። ይህን ያልታሰበ የስደተኞች ፍልሰት ለመቆጣጠር አውሮጳውያን ኃይላቸውን አሰባስበው እንዲንቀሳቀሱ ጥሪ ቀርበዋል። አውሮፓ የስደተኞች ቀውስ መፍትሄውና ትችቱ በሚል ርዕስ የተጠናቀረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ዝግጅት እስከምንገናኝ ደህና ቆዩን።